ፕሮፌሰር አታላይ አየለ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ሕዋ ሳይንስና፣ ስነፈለግ ተቋም ኃላፊ ተመራማሪና መምህር በቅርቡ በሆርን ኦፍ አፍሪካ ኢንሳይት ላይ የህዳሴ ግድብን አስመልክተው ታሪካዊ መነሻውን አጣቅሰው መጻኢውንም ጊዜ ጠቁመዋል። በቅድሚያ የህዳሴ ግድብ ግንባታ ዋነኛ ፋይዳዎች ምንድን ናቸው ከሚለው ለምን አንነሳም? ጥሩ። ህዳሴ ግድባችን ከዚህ በፊት ለብዙ ዘመን ሲታሰብ የነበረና በተለያየ ምክንያት በተለይም በውጭ ጫና ያው ተግባራዊ ሳይደረግ በእኛም አቅም ማነስ እንደሚባለውም ደግሞ ለጋስ ሀገራት ወይም ብድር ላለመስጠት የተወሳሰበ ፖለቲካ ነው የቆየ ስለነበረ፣ በአለፈው ግን ያው ሁለት ስትራቴጂ ውሳኔዎች በዚያን ጊዜ እንዲጀመር መሆኑ እና በእኛ በኢትዮጵያውያን ኪስ ይሰራል የሚለው በተለየ በህይወት የሌሉት ጠቅላይ ሚኒስትር መለስ ጊዜ እንደዚህ አይነት ውሳኔ መወሰኑ በጣም ማይል ስቶን ነበር እና አሁን እንግዲህ አሁን ካለበት ደረጃ ደርሰናል። እና ትልቅ ትርጉም ያለው ምክንያቱም ኢትዮጵያ ዳሳቶ እንደ አንድ ቶን የተደረገች ሀገር ናት። በተጽዕኖ ያለች ሀገር እንደሆነች ግልጽ እየሆነ እየመጣ ነው እና ይህ ግድብ አልቆ ስራ ከጀመረ በጣም ትልቅ ትርጉም ነው የሚኖረው ለኛ ለኢትዮጵያውያን። ትልቅ ትርጓሜ ወይም ፋይዳዎቹ ምንድን ናቸው? እንግዲህ ፋይዳዎቹ ብዙ የስራ እድል እንዲኖር ወደ ኢንዱስትሪ እንግዲህ ኢንዱስትሪ ጠቃሚ ነው አይደለም። እሱ ሌላ ነገር ሆኖ ሀይል ማመንጨ ትልቁ ነገር ነው እና የብዙ ፋብሪካዎች መሰራት፣ የብዙ የስራ እድል መፈጠር፣ ኢትዮጵያውያን ሀገራቸውን እየጣሉ የሚሰደዱ ሳይሆን ተመልሶ የሚመጡባት ነው የሚሆነው። እና ኢንዱስትሪም የሚዘውረው ነው የሚሆነው። እንደገና ሀይል አመነጨን ማለት ደግሞ አብዛኛው ኢትዮጵያዊ የኤሌክትሪክ ሀይል አቅርቦት ስለሚያገኝ በተለይ በተፈሰሱ አካባቢ ያሉ ገበሬዎች ይህንን ጠቀሙ ስለሚችሉ እስከ ማብሰያ ድረስ ያ ማለት የማገዶ እንጨት የመቁረጥ ይቀንሳል። አካባቢውን የመጠበቅ ብዙ ብዙ እንደምታ ያለው እንደገና ኢትዮጵያ ደግሞ ኢኮኖሚክ ፓወር ስትሆን ብዙ ፖለቲካል ኢምፕሊኬሽን አለው። በአፍሪካ ቀንድ ተሰሚነት ያላት ሀገር ትሆናለች። እና እነዚህ እነዚህን የመሳሰሉ እና ብዙ በተለይ አንኳሩ በቃ የኢትዮጵያን ኢኮኖሚ በእጅጉ ይዘውረዋል ማለት ነው። እንግዲህ ብዙ ጊዜ ኢንቨስተሮች ወደ እኛ ሲመጡ መሰረተ ልማት በተለይ የመብራት አቅርቦት ችግር ስላለ አንዱ እንቅፋት ይሄ ነው። ስለዚህ ወደ ስድስት ጊጋዋት የሚደርስ ሀይል ኢትዮጵያ መነጨች ማለት ትልቅ ነገር ነው። ወደ ውጭም የሚላክ ነው የሚሆነው ማለት እንሸጣለን። ለምሳሌ አሁን እንኳን በአልተሳሳት ወደ ሀምሳ ነው ስልሳ ሚሊዮን ዶላር የሚገመት በዓመት እንደምታገኝ ያውቃለሁ። እና ይሄ ማለት እንግዲህ ሌሎች ግድቦች ከሰራን እንደነገና አሌዋዊ ሸበሌ እንደነ ኦሞ ተከዜ አባይ የመሳሰሉትን ወደፊት የመገንባትና የምንትን የማለት አቅም ስለሚኖር በቃ የፓወር ሀውስ ነው የምትሆነው የአፍሪካ ቀንድ ና ትልቅ እንደምታለው የህዳሴ ግድብ ግንባታን እና የውሃ ሙሌት አስመልክቶ በግብፅና በሱዳን በኩል ያሉ ስጋቶች ምንድን ናቸው? የሁለቱ ሀገራት ስጋቶች አስመልክቶስ በኢትዮጵያ በኩል ያለው አተያይና አቋም ምን ይመስላል? የሁለቱ ሀገራት ስጋቶች እንግዲህ በእኔ እይታ በተለይ ሱዳን በብዙ መንገድ ተጠቃሚ ናት። ግብፅ ስትሆን ተጠቃሚ ነች። እውነት ለመናገር ያንን ተጠቃሚነታቸውን አድበስ ብሰው እንደሚጎዱ አይነት አድርገው የዓለም አቀፍ ህብረተሰቡን በማሳሳት በኢትዮጵያ ላይ ጫና በመፍጠር ይህ ፕሮጀክት እንዲሰናከል በተለይ ግብፅ ጊዜ ሱዳን ከግብፅ ጋር አብራ የመወገድ ነገር በብዛት ይታያል። አቋም ያላትም ሀገር አይደለችም። ያ እንዲሳካልን አይፈልጉም። እውነት ጋር ፈጥሮባቸው ሳይሆን ኢትዮጵያ ተጠቃሚ እንደምትሆን ስለሚያውቁ ያው ቅንነት የጎደለው አቋም ነው እንጂ እነሱ እንደሚያስሩትና እንደሚያስቡት ስጋት ፈጥሮባቸው አይደለም። እና በብዙ በብዙ መንገድ ተጠቃሚ ነው የሚሆኑት። ለምሳሌ ሱዳንን ብትወስድ ጎርፍ ይከላከልላታል፣ ግድቦቿ ሴፍ የሆናሉ። ከደለል መሞላት የጸዳ ውሃ ወይም ደግሞ ደለል ስጋት አይሆንም ለግድቦቻቸው። በብዛት የመስኖ ልማት ለማስፋፋት በጣም ኮንትሮል ሊሆነ ውሃ ነው የሚያገኙት። እና ብዙ ብዙ ጥቅም አለው። እንደው እነሱ ያው እንደ ፔንዱለም አንድ ጊዜ ወደዚያ እንደ ወደዚህ ይላተማሉ እንጂ አቋም ስለሌላቸው ግብጽም ቢሆን ከኤቫፖሬሽን የጸዳ እንደ ወተር ሪዘርቮየር ነው የሚሆነው ለግብፅ ራሱ በአጠቃላይ የሚጠቅማቸው እንጂ የሚጎዳቸው አይደለም። ግን የዓለም አቀፍ ህብረተሰቡን በመጠቀም የአረብ ራቢጣ የሚባለው ያው ሊግ ጥርስ የሌለው ነው ለነገሩ። እንደገና ምዕራባውያንም በሚያሳዝን ሁኔታ ያው ሁሉ እያስተባበሩ በኢትዮጵያ ለጫና ለመፍጠር ነው የሚሞክሩት። ግን ኢትዮጵያ መንግስት እስካሁን የሄደበት አቋም ትክክል ነው። ምክንያቱም ትልቁን ስዕል በማየት ለመተንኮስ የተደረጉት ሙከራዎችን ሁሉ በመቻል ማዶ ያለውን ግብ ብቻ በመመልከት በትዕግስት እና ጥበብ የተሞላበት ነው ብዬ የማስበው እስካሁን እና ጥሩ አካሄድ ነው የምለው። ለዚያ ነው አሁንም ቢሆን ሙሌቱ እንቅፋት ይገጥማሉ ብዬ አላስብም። እየተቃረብንም ነው። በአካልም ከስራ ጋር በተገናኘ ቅርብ ጊዜም ጎብኝተን ስለነበረ የግድቡም ሁኔታ በጣም በሚገርም ሁኔታ ጥሩ እየሄደ ነው፣ እየፈጠነ ነው ያለው ስለዚህ የኔ ታቀድለትን ውሃ ይይዛል የሚል እምነት አለኝ እና የኢትዮጵያም አቋም እንደ መንግስት ህዝቡም በጉጉት የሚጠብቀው ፕሮጀክት ነው። እስካሁን ያለው ሁኔታ ጥሩ ነው ነው የምለው። በዚህ አሁን በያዝነው ወርሃ ጁላይ ውስጥ የሁለተኛው ዙር ሙሌት ሊካሄድ እንደሚችል ይጠበቃል። ይሄ ምን ማለት ነው? የተለይ የሁለተኛ ዙር ሙሌት መካሄድ እና መከወን ማለት ከዛ በኋላ በግብጽ እና በሱዳን በኩል የሚነሱ ጥያቄዎችን በዛው እንዲያበቃ ማድረግ፣ ኢትዮጵያን ጠንካራ ቦታ ላይ ማስቀመጥ ይችላል ማለት ይቻላል። አዎ ይቻላል። ምክንያቱም እንኳንና ሁለተኛው ተሞልቶ አሁንም ያለ የመጀመሪያው ሙሌት ቀላል የማይባል ውሃን ያለው እና ይሄን መታለን ምናምን የሚሉት የሚያስፈራሩት ነገር በእርግጥ አሁንም ቢሆን ያለው የግድቡ ግዝፈት እና የሚሰራበት ጥራትም እውነት ለመናገር መንሸውንም ቢሆን በዚያ ተመቶ እንዲፈርሳል ተብሎ የሚታሰብ አይደለም። ግን እንደው ተሳክቶላቸው እንኳን ቢሆን ሁለተኛው ከተሞላ በኋላ ልክ እንደ ኒውክሌር ቦምብ ማለት ነው። ለራሳቸው ጠራርጎ ሜዲትራኒያን ባህር ነው የሚጨምራቸው የሆነ ነገር ስለዚህ እኛ ሳንሆን እነሱ ናቸው የሚጠብቁት፣ ብለዋል ጠቅላይ ሚኒስትር መለስ ወንዶ። ከዚያ አንጻር ኢትዮጵያን ብዙ የሚያስጨንቃት አይሆንም። እንዲፈልጉ ይደራደሩ። በአካሄድ በሌሎች ጉዳዮች የውሃ አካባቢ ጥበቃና፣ ሌሎች የመሳሰሉት የውሃ ክፍፍል፣ እንደዚህ ነገሮች የሌሎች የላይኛው የወንዙ ተፋሰስ ሀገሮችን ጨምረው ሊደራደሩ ይችላሉ የሚል ተስፋ አለን እና የተሞላ ማለት እንደገና ኃይል ማመንጨት ይቻላል ኃይል ለማመንጨት በነገራችን ላይ አሁን ራሱ የተያዘው ውሃ የተርባይኖቹ አለመጠናቀቅ ነው እንጂ ኦልሬዲ አሁን የተያዘው ውሃ በቂ ነው፣ የሁለቱም ተርባይኖች ለማስጀመር እና ሁለተኛው ከተሞላ ይፈላል የማይባል ውሃ ነው የምንይዘው። ከዚያ በኋላ እንዲህ በቀላሉ ይሄ አስገዳጅ ስምምነት የሚሉት ያው ሌላ የልማት እንቅስቃሴ ወይም ደግሞ ሌላ ግድብ ኢትዮጵያ እንዳትሰራ ለማሰር ነው እና ይሄ ለመጪው ትውልድ ትልቅ ያውኒ ኢትዮጵያውያን ወንጀል ሰርቶ የሚያልፍበት ምክንያት አይኖርም። ይሄ መቼውን የሚደረግ አይደለም እና እስካሁን የተሳካላቸውም አይመስልም። ያደረጉትም ጫና ብዙ ውሃ ይቋጥር አይመስልም። ያው የታቀደው ሁለተኛው ግድብም እንደሚሞላ ተስፋ አለን። ያው በጥሩ ሁኔታ እየሄደ ነው ያለው እስካሁን እንግዲህ አንዱ ሌላው አነጋጋሪ ሆነ ያለው ጉዳይ ቢኖር በተለይ የዚህ የህዳሴ ግድብ አሁን ተመርጦ ያለበት እና የቆመበት ስፍራ ከጸጥታ አኳያ በእርግጥ ተገቢ የሆነ ስፍራ ሆኖ ነው የተመረጠው ማለት ይቻላል? ሌላውስ ከሳይንሳዊ ጥናትና ምርምር አኳያ ከመሬት መንቀጥቀጥ ጋር ተያይዞ ያሉት ጥናቶች ከህዳሴ ግድብ ጋር በተያያዘ መልኩ ምን ይመስላሉ? ጥሩ ጥያቄ ነው። ከጸጥታ አኳያ እንግዲህ ይሄ በነገራችን ላይ ይሄ አሁን ያለበት ግድቡ የተቀመጠበት ቦታ የተመረጠው በአፄ ኃይለ ሥላሴ ዘመነ መንግስት ነው እና አሁን ግድቡን የነደፉት አርኪቴክት አግኝተን አዋርተ ናቸዋል። የተለያየ ጊዜ ጣሊያናዊ አርኪቴክት ናቸው እና በንጉሱ ዘመን በፈረስ ከሌላ አንድ የሙያ ባልደረባቸው ጋር ሆነው እዚያ ድረስ ሂደው ያንን ተው እንደመጡ ጨውተውናል። በተፈጥሮ ተራሮች አሉ እንግዲህ የከበቡ ተራሮች አሉ እና ግድቡን በዚህ መጠን ለመስራት የሚያስችል በተፈጥሮ የተመቻቸ ቦታ ስለሆነ ከቀጥታ አንጻር ሪስክ ሊኖረው ይችላል፣ ግን የሚያል የሚያሰጋ ነገር አይደለም እና ሰው ሰውዬ ያው በለገዳድ ግድቡን የሚሰሩ ሰው ስለሆኑ በንጉሱም ዘመን ጥሩ ግንኙነት የነበራቸው ናቸው። አሁን ባለበት ቦታ ተመርጦ እንዲሰራ ነው የሆነው። ያው ሴኩሪቲ ይጠበቃል። ሌላው ከተፈጥሮ አደጋ በየትኛው መመዘኛ አሁን ያለበት ቦታ ከመሬት መንቀጥቀጥም ሆነ ከእሳተ ገሞራ ፍንዳታ የጸዳ እና ዓለም ላይ በጣም አስተማማኝ ደህንነት ያላቸው ግድቦች ናቸው ተብሎ ሊቆጠሩ ካሉ አንዱ የኛ ህዳሴ ግድብ ነው ሊሆን የሚችለው እና እንደውም የግብጽ አስዋን ግድብ ለቀይ ባህር ስንጥቅ ሸለቆ በጣም በቅርብ ርቀት ያለ በመሆኑ እና የመሬት መንቀጥቀጥም በተለያየ ጊዜ የሚፈታተን ነው በመሆኑ የእነሱ ግድብ የባሰ ሪስክ ውስጥ ነው ያለው። እንዲያም ሆነው ግን ይኸው ሃምሳ ዓመቱን አከበረ እንግዲህ ያለምንም ችግር የግብፅን ኢኮኖሚ እየዘወረ እስካሁን ኢኮኖሚያቸውን አስፈንጥሮ ያሳደገ የኃይል ማመንጫ ነው እና እነሱ ያው የማሄድበት መንገድ የለም። የሚሰማ ጆሮ ካገኙ ምንም የማይጠቀሙት ነገር የለም እና በጣም አደጋ አለው እንደ እንደ ፌርቴል ነገር ግድቡ ፈርሶ ሀገር ያጠፋል ምናምን እንደዚህ ማአት ነገር ነው የሚያወሩት። እነሱ እንደሚያወሩት አይደለም እና አስተማማኝ ቦታ ነው። እውነት ለመናገር ከዚህ በኋላ ምን ያህል ስራዎች ይቀሩታል ግድቡን ሙሉ በሙሉ አጠናቆ ለምረቃ ለማብቃት እና ሙሉ በሙሉ ስራ ላይ ለማዋል? የግድቡ ስራ ተጠናቀቀ ማለት ምን ማለት ነው? ከመብራት ኃይል ስርጭት ባሻገር ሌላ የሚያበረከታቸው ትሩፋቶች አሉ? በአካባቢው ለሚኖሩም ሆነ በአገር አቀፍ ደረጃ ለኢትዮጵያ እንደዚሁም በምስራቅ አፍሪካ እናካቱ ሁለት ፔንስቶኮች ተርባይኑን የሚያዞሩት የውሃ መንደርደሪያዎች እየተጠናቀቁ ነው። አሁን በመስከረም እንግዲህ ያመነጫን ተብሎ ይታመናል። ስራውን በፍጥነት እየሄደ እንደሆነ አይተናል። እንዲህ ያለ በሙሉ ይሄ ግድብ ተጠናቀቀ ማለት አንደኛ ኃይል እናመነጫለን። አብዛኛው የኢትዮጵያ ሕብረተሰብ መብራት ያገኛል። ፋብሪካዎች ያለ ምንም መቆራረጥ ይሰራሉ። ኢንቨስተሮችን እንስባለን። ከፍተኛ የሆነ የቱሪስት መዳረሻ ይሆናል። አሁን ራሱ ያለው ውሃ የአካባቢውን ሙቀት መቀነስ ችሏል፣ ነው የሚሉት። ቅዝቃዜ ጥሩ ነው። እዚህ አካባቢ በሞቃትነት ነው የሚታወቀው። ወደሻንጉል እና ህዳሴ ግድብ በሙሉ አቅሙ በሚገነባበት ጊዜ ወደ ሁለት መቶ ሀምሳ ኪሎ ሜትር ርቀት ወደ ኋላ ነው የሚኖረው እንደዚህ አይነት ርዝመት ያለው ሀይቅ ነው የሚሆነው። ያ ደግሞ የአሳ ምርት በጣም በከፍተኛ ሁኔታ ሊያስገኝ ይችላል። ብዙ ደሴቶች ይኖራሉ። እነሱ ደግሞ የቱሪስት መዳረሻ ሪሶርቶች ይሰራሉ። የምርምር አንዳንድ የተለያየ ዲስፕሊን የምርምር ላቦራቶሪዎች እና ብዙ መሰረተ ልማት እንትኖች ይደረጋሉ ተብሎ ነው የሚታቀደው። አሁን ብዙ ጊዜ ያው መንግስታችን ስለሚወጣጠር እነዚህ ነገሮች ያው በፕላን እየሄደ ነው ሁሉ ነገር። ግን ቅድሚያ የተሰጠውን የግዱ ጉዳይ ስለሆነ እና በሚጠናቀቅበት ጊዜ ሀይል በመሸጥ አካባቢው ገንዘብ ኢንካም ጀነሬት እናደርጋለን ኢኮኖሚያችን ይበረታታል እና ይህ ብዙ ብዙ ትርጉም ያለው እውነት ለመናገር እና አሁን እንደምናየው ብዙ ወጣቶቻችን ስራ ፍለጋ እየተንከራተቱ የአረብ መጫወቻ አይሆንም። የኛ ወጣቶች ብዙ የስራ እድል ይፈጠራል። ኢትዮጵያን ትተናት የምትሰደዳት ሀገር ሳትሆን የኛ ዜጎች የሚመለሱባት ሀገር ነው የምትሆነው ብለን የምናስበው እና ያ ደግሞ ሌሎችንም እንዲህ እንደነባ ሌላ ብዙ ወንዞች ስላሉ ያው ኢትዮጵያ የውሃ ማማ ናት እውነት ለመናገር አካባቢያችንን ብንጠብቅ ያፈርና ጥበቃ ይደረጋል እና ሌላው ትልቁ እንደምታሱ ተጠናቀቀ ማለት እውነት ለመናገር በኢትዮጵያ እድገት ኢትዮጵያ ሕዝብ በአባይ እንኳን ተጠቃሚ እንኳን መሆኑን ብንተወው እንኳን ገና ለገና አባይን ገድበው ትልቅ ሀገር ይሆናሉ ብሎ በማሰብ በተለይ ላለፉት ስልሳ ዓመታት የተሰራብን ደባ ዛሬ ለደረስንበት ቀውስ ምክንያት ሆኗል። በተለይ በግብፅ የሚቀነባበረው ሴራ ማለት ነው። እና የፖለቲካችን ሁሉ የሁሉ ቀውስ ዋናው ምንጩ ይሄ ነው። እና ስለዚህ ይሄ ግድብ አለቀ ማለት አለቀለት ማለት ነው የአይነት ችግር ከዚያ በኋላ የውጭ በተለይ ግብጽ የአረብ ሀገሮችን ያስተባበረች እሱ አጋፋሪነት የሚያደርጉብን ተጽዕኖ ለአንዴና ለመጨረሻ ጊዜ ያከትምለታል ብዬ አስባለሁ። እና ከዚያ በኋላ ከኢትዮጵያ ጋር ለመተባበር በኢኮኖሚ አብሮ ለመስራት እንጂ ኢትዮጵያን ለመጥለፍ የሚሄድ በእርግጥ ጠላቶቻችን አይጠፉም፣ ኦፍኮርስ በአመዛኙ ግን ኢትዮጵያ ገና ነገር ትሆናለች ብዬ አስባለሁ። ፕሮፌሰር አታላይ አየለ በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና ስነፈለግ ተቋም ኃላፊ ተመራማሪና መምህር፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ስጥልኝ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።